አቶ ሙልጌታ አረጋዊ ህግ ሲዳኝ በሚል ርዕስ የጻፍከው መጽሐፍ ነው ለዛሬ ውይይታችን ምክንያት የሆነን። ህግና ፍትህ ከጽንሰ ሀሳብ ከሕግ ፍልስፍና እስከ ስለንቦና ይልቁንም ደግሞ በግብር ምን እንደሆነ እስከምንመረምርበት ድረስ እንሄዳለን። መጽሐፍ በፍትህ ስርዓት ላይ ያለና ሊኖር ስለሚገባ መኔታ በተጨባጭ ህግ የሚጣስበት አልፎም ፍትህ የሚታጣበት አሰራር መሃል የሚከሰቱ ግጭቶችን ገና ከመግቢያው የምናይበት መጽሐፍ በተለያዩ ታሪኮች ውስጥ ተደጋግሞ የሚከሰት ጭብጥ ነው። በፍትህ ወይም በህግ መርህ የማመን ሁኔታዎችን ህግ ራሱ ተጠያቂ ሲሆን ለዳኝነት አደባባይ ሲውል ነው መጽሐፍህ የሚተርከው። ዓለም አቀፍ ፖለቲካ፣ ዲፕሎማሲ፣ ፍልስፍናና ስለ ንቦናም ይዳሰሳሉ። መንደርደሪያውን ነው ያነሳሁት። ሙሉ ነገሩ ስለ ህግ የሆነ መጽሐፍ። እስኪ ስለ መጽሐፍህ ጭብጥ በምትነግረን እንጀምረው። አመሰግናለሁ አሉላ። እዛ መጽሐፍ ውስጥ አንድ የገጸ ባህሪ አለ። ብዙ ጊዜ ምን ብሎ ያወራል? የህግ የበላይነት እንዲኖር እፈልጋለሁ እያለ ይጨቃጨቃል። እና ለምንድን ነው የህግ የበላይነት እፈልጋሉ ተብሎ ሲጠየቅ፣ እንግዲህ ህግ የበላይ ካልሆነ የበላይ መሆን የሚችለው እንግዲህ ሰው ነው ማለት ነው። በአለም ውስጥ ሁለት አይነት አሰራሮች ናቸው ያሉት። በታሪክ ሰው ሰውን የሚገዛበት ጊዜ አለ። ህግ ደግሞ ሰውን የሚገዛበት ጊዜ አለ። ህግ ሰውን ገዛ ማለት ህግ የበላይ ሆነ ማለት ነው። ሁሉም ሰው ከህግ ስር ሆኖ የሚገዛበት ሲሆን፣ ሌላው ደግሞ አንድ ሰው ሌላውን ሰው እንዳሻው የሚገዛበት ነው። በታሪክ እንዳየነው ሁለት ሶስት መቶ ዓመት በፊት ድረስ ሰዎች ነበሩ። ሰዎች የሚገዙት ንጉስ ይገዛል፣ ሌላው ህዝቡ ይገዛል እና ከእሱ የተሻለ አሰራር ሊኖር ይችላል ተብሎ ነው እንግዲህ የሰው አገዛዝ ሳይሆን መኖር ያለበት ምክንያቱም ሰው እንዳፈለገው ሲሆን ብዙ ሰው ይጎዳል። ስለዚህ ሁላችንም ስንፈጠር እኩል ሆነን ነው የተፈጠርነው። እኩል ሆነን ከተፈጠርን ደግሞ ለምንድን ነው አንዱ አንዱ ላይ ፍላጎቱን የሚጭ ነው? ስለዚህ ሁላችንም አንዳችን አንዳችን ላይ ፍላጎታችንን የማንጭንበት ስርዓት፣ ሁላችንም በእኩልነት የሚዳኛ ይመጣ ከሚል ፍልስፍና ነው እንግዲህ አሁን ያለንበት የህግ የበላይነት የሚባለው የመጣው እና እኔ በግሌ የህግ የበላይነት እንዲኖር እፈልጋለሁ አንድ ሰው ወይም አንድ ድርጅት ወይም አንድ መንግስት ታላቅ የሚያደርግበት ሁኔታ ሲፈጠር ምን አይነት ቀውስ ሊፈጠርበት ህይወት እንዴት አስቸጋሪ እየሆን እንደሚችል እኛም ሀገር እያየን ነው። አሁንም ዓለምም እንደተበጠበጠ ነው እያየን ያለ ነው። ሰው ከሰዎች በላይ ሆኖ ግን ሰዎች የፈጠሩት ተቋም ነገር ኖሮ ያ ተቋም ሰዎች ራሳቸውን ማስተዳደር በሚፈልጉበት መልኩ እንዲያስተዳድራቸው የሚቻልበት አይነት ስቀም ሰው ሲፈጠር የተሻለ ህይወት እንኖራለን የሚል ተስፋ። በጣም የሚገርመው ግን ህግ የበላይ ሆኖ ይግዛን የሚለው እንኳን ቅንጦት ነው ቢባልና የለም ሰው ይግዛን እንኳን ብንል፣ ለምሳሌ አንድ ግለሰብ ልክ እንደ ንጉስ ማለት እንዳፈለገ ይግዛን እንኳን ብንል፣ ያም ቢሆን እንዴት እንደሚገዛን ማወቅ እንፈልጋለን። ለምሳሌ ሰዓት እላፊ ነው አንድ ሰዓት ከምሽቱ ቤት መግባት አለበት ከተባ እሱም ማወቅ ይፈልጋል አንድ ሰዓት ሰዓት ላፊ ነው ተብሎ ከተነገረ በኋላ አንድ ሰዓት ነው ሰዓት ላፊ ብለህ ማመን ትፈልጋለህ። አስራ ሁለት ሰዓት መጥቶ የት ነው የምትንቀሳቀሰው? እንዲ ላህ አትፈልግም። እሱ ያለህ እንኳን አክብረህ የምትኖርበት ነው። ህግ ብሎ የሰጠህ እንኳን አክብረህ የምትኖርበት ሁኔታ ውስጥ መኖር ሲያከተ አንድ ሰዓት ብሎ ሲያበቃ የለማውን ሀሳብ ይቀይራል። አስራ ሁለት ነው ሲልህ አልጠበቅከው ሰዓት ማለት ነው። የለማ አስራ አንድ ነው ሲልህ እንዴ አስራ ሁለት ስል አልነበረም እንዴ በቃ ሆና እንዳልኳ አይነት ሲሆን፣ እንዴት አይነት መዘበራረቅ ሊፈጠር እንደምችል አስበው። በሕይወት ውስጥ ያንደን እንቅስቃሴያችን በሆነ ተገማችነት መንቀሳቀስ ካልቻለን፣ የሆነ እምነት የማይገዛ ከሆነ፣ የሆነ የምታውቀው ነገር ከሌለ፣ እንዴት እንደምትኖር እንዴት እንደምትንቀሳቀስ እንዴት እንደምትሰራ ማድረግም አልችለው እና ማድረግ የምችለው ነገር ለይቼ የማላውቅ ከሆነ አንተም ለይተ የማታውቅ ከሆነ ከመንግስት ጋር የሚኖረን ግንኙነት እንዴት ዝብርቅርቅ ያለ ሊሆን እንደምችል አስቡ። እኔ በአንተ ላይ ያለኝ መብት መላክ ከሆነ አንተም በእኔ ላይ እኔም የናንተ ግንኙነት እንዴት ሊገዛ እንደሚችል ካላወቅኩኝ፣ ከአንተ ጋር ምን አይነት ፀባይ ማሳየት እንዳለብኝ መላክ ከሆነ አንተም እንደዚህ ካላወቅ፣ ምን አይነት ግንኙነት ነው እናንተ ሊኖረ የሚችለው? ሌላው በእኔና በመንግስት መካከል ያለው ግንኙነት በግልጽ የማይታወቅ ከሆነ መንግስት የሚፈልገው ምን እንደሆነ ካላወቅ እኔ የምንፈልገው መንግስት ማያቅ ከሆነ ግንኙነታችን እንደት ርቀቅ ሊል እንደምችል አስበው። ይሄ መዘበራረቅ ለማስቀረት የሆነ መቀነስ ነው እንግዲህ ህግ የሚያስፈልገው እና ህግ ህግ ስለተባለ ብቻ ሳይሆን የሰው ልጅ በተፈጥሮ እንደዚህ አይነት ነገር ይፈልጋል፣ የሆነ ስርዓት ይፈልጋል። ትንሽ በመጠኑ ለማሳየት ነው እንግዲህ መጽሐፍ ለመጽሐፍ ተፈለገ። አቶ ሙልጌታ ለአብነት ያህል አንዳንድ ነጥቦችን ብናነሳ ሶስት መቶ አርባ አምስት ገጾች ያሉት መጽሐፍ ሰዎች በሚያደርጓቸው ንግግሮች በልብ ወለድ ሀሳብ ውስጥ በጣም አንኳር ጉዳዮችን ያነሳል። መቶ ሀምሳ ስድስት ላይ አራት አቃቢያነ ሕጎች ሳምንታዊ አጀንዳ አድርገው የሚነጋገሩበትን የህግ አፈጻጸምን በሚመለከት የሚያደርጉትን ክርክር ለአፍታ መልከት ብናደርግ ከህግ ፍልስፍና ሰዎች እስከሚተዳደሩበት ህጉ ምን ይፈቅዳል፣ የሰዎች ነጻነት ምንድን ነው እስከሚለው የተለያየ ሀሳብ አላቸው። የለም ሰዎች የሚያውቁት ነገር የለም፣ የማያውቁትን ነገር እዚህ ውስጥ አናመጣም እስከሚለው ድረስ የግለሰቦች ማንነት የሚያመጣውን ልዩነት ሁሉ እናያለን። በእነዚህ አራት አቃባቢ ህጎች መካከል ያለው ክርክር በጣም ጋባዥ ሆኖ አግኝቼዋለሁ። በጣም የተለያየ ሀሳብ ነው፣ ስለ አሁን ነው የሚያነሱት። አቶ ሙልጌታ መጽሐፉ ልብ ወለድ ስለሆነ ቀደም የለውም። ልብ ወለዱ ስትገባ የቻልከውን ያህል ነው የምታወራው። እንግዲህ እንግዲህ አቃባቢ ህጎች ናቸው ክስ የሚያቀርቡት በተለይ በወንጀል ጉዳይ ላይ እና አቃባቢ ህጎች ነገሮችን መገምገም አለባቸው ብዬ አስባለሁ እኔ ባቀረቡት ክስ ሲሆን በሚያቀርቡት ክስ በአቃቤ ህግነታቸው የሆነ የሙያ ኃላፊነት አለባቸው ብዬ አስባለሁ። ሰው እዚህ መጽሐፉ ላይ የተጠቀሱት አቃቤ ህጎች ደ ይለያያሉ በሀሳብ አንዳንዶቹ ይች ልጅ መከሰስ ያለባትም ወይም ይች ልጅ ላይ እየደረሰ ያለው መንገላታት ልክ አይደለም ይላሉ። አንዳንዶቹ ልክ ነው ይላሉ። ከዛ የሚሰለስባቸው ኃላፊያቸው የራሱ ኢንትረስት አለው እሱ ደግሞ ባይዘ ወይ ይሄ መጽሐፍ አንዱን ሳይደግፉ አንዱን ሳይድ ለማውገዝ የተለያዩ የህግ ስርዓቱ አካላት ወይም ወገኖች የተለያየ ስራ አላቸው። ፖሊስ ይመረምራል፣ አቃቢ ህግ ክስ ያቀርባል፣ ዳኛ ክሱን አይቶ ውሳኔ ይሰጣል። ተከሳሹ የግል ጠበቃ ቀጥሮ ሊቀርብ ይችላል፣ ወይም መንግስት ያቆምለታል። ከዛ በኋላ ከተፈረደበት ማረሚያ ቤት ይገባል። ይሄ ነው እንግዲህ የህግ ስርዓት የሚባለው። አሁን እነዚህ የተለያዩ የህግ ስርዓት አካላት እንዴት ነው ስራቸውን መስራት ያለባቸው የሚለውን ጥያቄ ለመመለስ ነው እንግዲህ በከፊል መጽሐፍ ተሞክረው እና እዚህ ላይ አቃቢ ህጎቹ አንድ የሆነ ሰው ሲከሱ ይጨቃጨቃሉ። መከሰስ ያለበትም በቂ ማስረጃ የለም አለ። ከዛ አልፎ የፍልስፍና ጥያቄ ሊያነሱ ይችላሉ። ከህገ መንግስቱ ጋር ያያይዙታል። ክሱ ዝም ብሎ የወንጀል ህግ ብቻ ሳይሆን ህገ መንግስቱ ምንድን ነው የሚለው። ለምሳሌ አንድ ሰው ዳኛ በዋሴ ደቀቅሎ መንግስትና ግለሰብ እኩል ናቸው ወይ ለምን አንድ ጊዜ ዳኛ ከወሰነ በኋላ ሰውየው ውጭ ሆኖ ቢከራከር ምንድ ነው ችግሩ? አቃቢ ህግ እንኳን መጠየቅ ቢኖርበት ጠርጣሪው እስር ቤት ውስጥ መቆየት አለበት ወይ? የዳኛው መኖር ወይም የዳኛው ውሳኔ በአቃቢ ህግ የሚሻር ከሆነ ታዲያ ምንድ ነው ትርጉሙ? አቃቢ ህግ ነው የበላይ። በዚህ ነው እንግዲህ ሰዎች የሚጨቃጨቀው እና እዛ ላይ አለቃቸው እንደፈለገው አልሄድ ሲለው ክርክሩ መጨረሻ ላይ ምንድነው የሚለው፣ እናንተ የኢትዮጵያ ህግ አታውቁትም። ኢትዮጵያ ህዝብ ነው የማታውቁት የኢትዮጵያ ህዝብና ህገ መንግስት እኮ አይገናኙ ነው የምታወሩት። የኢትዮጵያ ህዝብ እኮ ከዴሞክራሲ ጋር ብዙ ግንኙነት ያለው ህዝብ አይደለም። ኢትዮጵያ ህዝብ እኮ ድሀ ነው፣ አማኝ ነው፣ እና ያን ያህል ከዴሞክራሲ ጋር ብዙ ግንኙነት ያለው ህዝብ አይደለም። ስለዚህ ሰጥለጥ አድርገን መግዛት ካልቻል ስርዓትን ማስከበር አንችልም። ይህ እንደዚህ ሲል ይሄ ባለስልጣን መጽሐፉ ላይ ለማሳየት እንደሞከረው መጥፎ ሶስት በሆነ አጀለም ይሄ ሰውዬ ስርዓቱን ነው ዲፌንድ እያደረገ ያለው። ስርዓቱ ቢሆን የራሱ ዲፌንድ የሚያደረግበት አርጊመንት ወይም ክርክር መኖር አለበት ተብሎ ስለታሰበ ነው እ አሁን አንባቢው ይህ ክርክር ልክ ነው ወይ ልክ አይደለም ወይ። መንግስትን መጣወም ወይም መንግስትን መደገፍ አይደለም አላማ። እሱ እሱ ቀላሉ ስራ ነው። ግን ሁሉንም ፓርቲዎች በኩልነት በቻለ መጠን በጣም ጠንካራ የሚባል ክርክር አቅርበው ህዝቡ ራሱ የትኛው ክርክር የተሻለ ብለው እንዲፈርድ ነው እንግዲህ ጥረት ሲደረገው ሰው በዚህ ሴንሱ የአቃቢ ህጎቹ ክርክሮች እኔንም በአሴልፋ ስሜት አርጎኛል። ምክንያቱም ለህግ ታማኝ የሆናሉ፣ ለመስሪያ ቤታቸው ታማኝ የሆናሉ፣ ለመንግስታቸው ደግሞ ታማኝ የሆናሉ። እነዚህ እንግዲህ የተለያዩ ፍላጎቶች ናቸው። እነዚህም ፍላጎቶች ያመጣ ዳኛ ሆነ ሳታዳላ ማሳየት ካልቻል የፕሮፓጋንዳ ስራ ነው የሚሆነው። እና እንደዛ እንዳይሆን ነው እንግዲህ ሁሉንም በተቻለ መጠን ጠንካራ ክርክር እንዲያደርጉ ለማድረግ ሙከራ ያበቅጋ ይህን መጽሐፍ የሚያነብሰው እሱ ከሚኖረው ህይወት ጋር አዛምዶ ነገሮችን ማንሳት ቀርም እና በተጨባጭ ሰዎች የትኞቹን ሁኔታዎች በምን መልኩ አይተዋቸዋል እስካሁንም ከአንባቢዎች ያገኘቸው ምላሾች ካሉ ይህ መጽሐፍ ላይ እኔ ተስፋ ማድረገው ማሳየት ይችላል ብዬ የማስበው ልክ መጽሐፉ ላይ እንደተቀመጠው ሁላችንም አለን የምንለውን እምነት ደግመን እንድንመረምር ይጋብዛል ለምሳሌ የመታሰቢያነቱ ሁኔታቸውን ደግመው ለመጠየቅ ፈቃደኛ ለሆነ ሁሉ ይሁንልኝ ብያለሁ። ምን ማለት ነው? የኢትዮጵያ ችግር ሳየው ከመንግስትም ያለፈ ችግር ነው። ምን ማለት ነው? የሀገር ችግር ነው እና ሳየው ሁላችንም በምናምነው ነገር እርግጠኞች ነው። ሁላችንም በምንሰራው ነገር እርግጠኞች ነው። የመንግስት ባለስልጣናት ብቻ አላለሁም። ከመንግስት ባለስልጣናት ብንጀምር ለምሳሌ ፖሊስ የሆነ ሰው ሲያስር ወይም ሲይዝ እርግጠኛ ነው፣ እንዳይሳሳት አይፈራም፣ አይጠራጠርም የሰውየ ንጹህ ሊሆን ይችላል አይልም። በብዛት ማለት ነው ምክንያቱም እስረኛ ስያ ለምንድ ነው ያዝገኝ ብሎ ሲጠይቀው ጥያቄው ራሱ ያናድደዋል። ብለህ ቀጥል ማለት ነው የሚፈልገው በቃ እርግጠኛ ነው። በስልጣን አቃቤ ሕግ ሲከስ በክሱ እርግጠኛ ነው። ቦታ አይሰጥም። የሰውየ ንጹህ ሊሆን ይችላል በያስብ እዚህ መጽሐፍ እንደተቀመጠው ማለት ነው። የግል ጠበቃውም እንደዚሁ ዳኞችም የራሳቸው ለምሳሌ ሰው ቀርቦላቸው ተከሳሽ ቀርቦላቸው የሆነ የራሳቸው አቋም ይዘው ነው የሚቀርቡት፣ ወደ ዳኝነቱ እንደምናየው። ምክንያቱም በጣም ግልጽ የሆነ ነገሮች ሳይፈጽሙ ሲቀሩ ታያለ። ምን ማለት ነው? ወይም ለእንጀራቸው ፈርጦ ሊሆኑ ይችላሉ። እንደዚህ ብለን ከወሰን መንግስት ሊቀየም ይችላል ብለው በማሰብ ሊሆን ይችላል። ልጆች አለኝ፣ እንዴት አሳድጋቸዋለሁ ከተባረሩ። ሁሉም የራሱ አቀራረብ በጣም እርግጠኛ ነው። ከዛ አልፎ የግል ጠበቃውም የራሱ የእንጀራ ህይወት አለው። የሆነ አላማ አለው። እንደዚህ ሰርቺ፣ እንደዚህ ቤተሰቦች የሚልበት ከዛ አልፎ ደግሞ ለምሳሌ እዚህ ውስጥ ስታየው ፕሮፌሰሩ ነው እንግዲህ ዋናው ካራክተር ሽመልስ ሽመልስ ራሱ እንደዛ በጣም ኖብል የሚባሉ እምነቶች እያሉት ግን በእምነቱ በቃ ሪጅት በእምነቱ እርግጠኛ ነው። ልጁ ራሷ በእምነቷ እርግጠኛ ነው። ሁሉም እዚህ ያሉ ካራክተሮች በሚያምኑት ነገር በጣም እርግጠኛ ናቸው። እና ያ እርግጠኝነት ማህበረሰባችን ውስጥ የተንሰራፋ ነው። ፖለቲከኞችም ስታያቸው ለምሳሌ ውጊያ ውስጥ የገቡ ኃይሎች ስታያቸው በሚዋጉት ጉዳይ ላይ እርግጠኞች ናቸው። እነሱ ልክ ናቸው፣ እነሱን የሚቃወም ሌላው ሰው ነው ልክ ያልሆነ። ይሄ የሁላችን ጸባይ ነው። ፋሚሊም ውስጥ የምታየው ነገር እሱ ነው። አባት ልክ ነው፣ ልጅ ልክ አይደለም። ይሄ ነገር መፈተሽ ብንችል እኛ ልክነን ስንል ልክነታችንን የምንጠራጠርበት የሆነ ቀዳዳ ነገር ልምታው የሆነ ጥርጣሬ ነገር ቢኖር በምናስበውን በምንናገረውና በምናከናወነው ነገር የሆነ ጥርጣሬ ቢኖር ድንገት በእኔ ምክክር የሆነ ጉድለት ቢኖረውስ እኔ በማደርገው ነገር የማረገው ነገር ሴተት ሆኖ በእኔ ድርጊት ምክንያት ሰው ቢጎዳል የሚል ጥርጣሬ ነገር ሁሌ ሲሰማችን ስጥ ጭንቅላታችን ቢኖር ምናልባት የመነጋገር እድላችን ይሰፋል። ስንነጋገርም የመደማመጥ እድላችን ይሰፋል። ባይዘ ሎጂካል እኔ አንድ ፐርሰንት ልክ ነኝ ካልክ ከአንተ ውጭ ያለው በሙሉ ልክ አይደለም ማለት ልክ ካልሆነ ደግሞ ይም ከተቀናቀነ አጠፈዋል ይሄ ለማሳየት ትንሽ የሞከርኩ ይመስለኛል እዚህ መጽሐፍ ውስጥ ያ ልክነታችን በልክነታችን በጣም ባንተማመንና ልክነታችንን በሆነ ደረጃ ብንጠራጠረው ይም ቁጥር ነክ ነገሮች ላያጠራጥሩ ይችላሉ እድሜ ስንት ነው ስትባል ቁጥር ልትሰጥ ይችላለን ስሜ ማነው ስትባል ስሜ ልትናገር ይችላለን ትላልቅ የሀገር ጉዳዮች ላይ እርግጠኛ እኛ ስጦር ይህኔ የፖለቲካ አላማ ነው ልክ ይኔ የፍልስፍና ነው ልክ ያንተ ልክ አደነ እነዚህ በማስረጃ ተተ ሊረጋገጡ የማይችሉ ልዩነቶች ላይ መቶ በመቶ እርግጠኛ ስትሆን በራሴ እምነት በጣም አደገኛ ይሆናል ብዬ ነው ማስሮ እና ህግ ውስጥ እንደዚህ ፖሊስ ትንሽ መጠራጠር ቢችል፣ አቃቢ ህግ ትንሽ መጠራጠር ቢችል፣ ሰች ሊሆን ይችላል ብሎ ያስብ ዳኛም እንደዚሁ ሲያመጋዘን መጫ ሆኖ ግን እስኪ ሊሳሳ ይችላለሁ ብሎ ያችን አይችን የተሻለ ህይወት የሆነ ርድ ይኖራል ብዬ አስባለሁ። የህግ ገደቡ ለሌሎች አስተያየት፣ ለሌሎች እምነት፣ ለሌሎች መከራከሪያ፣ ለሌላ እውነታ ቦታ መስጠት ብቻ ሳይሆን በጊዜም ይገደባል። ምናልባት ሰዎች ቢያስቡ ብለህ የምትመኘው በታሪክ እናውቀዋለን። ያለፉ ስርዓቶች ያለፉ ባለስልጣናት ሁሌም እዛ ቦታ እንደሚሆኑ አድርገው እንዳሰቡ ነው መጨረሻው ጋር የሚደርሱት የቤታቸው ይህን ውይይት የሚከታተሉ ሰዎች እንዲነጋገሩበት ነው። አቶ ሙልጌታ ሌላ ወደ መጽሐፍ የሚመልሰን ጥያቄ ከማንሳቴ በፊት እዚህ ላይ ሀሳብህን ብትፈነጥቅ። በመሰረቱ ህግ ማለት ትርጉሞ ብትባል ዋናው ትርጉሙ ገደም ማለት ነው። ህግ አርጎ የማትፋት ነው ይገድበዋል። አሁን ችግሩ ምንድን ነው? ለምሳሌ የህግ የበላይነት አለ ስትል አንድ ሀገር መንግስትም ራሱ ይገደባል በህግ ማለት አቸዋሊ ስለጠነ የሚባል ሀገር ግለሰብን ብቻ ሳይሆን መንግስትን መገደብ ሲችል ነው። ምክንያቱም መንግስት በጣም ጉልበተኛ ስለሆነ አሁን እዚህ ሀገር እኚህ ሀገር ኢትዮጵያ ውስጥ ያለው ችግር ምንድን ነው? የመንግስት ስልጣን በህግ ቢገደብም በተግባር ግን መንግስት በራሱ እርግጠኛ ስለሆነ እንኳን ራሱን የሚገድብ ህግ ሊያወጣ ራሱን የማይገድብ ህግ እንኳን ሲያወጣ ባወጣው ልክ አይደለም ተግባር ላይ የሚያውለው እሱንም ራሱን ይረሳዋል። በቃ ይተወዋል። ለምንድን ነው ትርጉሙ አልገባኝ ነው በህግ አለመገዛት ህግ መጣስ የሚያመጣው ነገር የለውም፣ ለመንግስት ማለት እኔ ለምሳሌ ህግ ብጥስ መንግስት ይገኛል ሶ በጣም የሚገርመኝ አሁን ህግ የበላይነት እንኳን ቢጠፋ፣ ለምሳሌ መንግስት የበላይነት እንኳን ቢሆን፣ መንግስት የሚፈልገው ምንድን ነው? የምፈልገው ይሄ ነው ብሎ ፍላጎትን በህግ ይነግራል። አይደል? አንተ እሱን ህግ አምናው ኦፐሬት ስታደርግ፣ መንግስት ግን ከዛ ወጥቶ ኦፐሬት ሲያደርግ ታገኘዋለህ። ራሱ ካወጣው ህግ ወጥቶ ማለት ነው። እና ምን ማለት ነው ሰው መንግስት የሚፈልገውን አያውቅም ማለት ነው ወይስ አሁን በዚህ ደቂቃ ሀሳቡን ቀይረዋል ማለት ነው? በህግ መልክ የተነገረው የመንግስት ፍላጎት እና በተግባር መንግስት ፍላጎት እየገለጽ ያለበት የተለያየ ስለሆነ የትኛው የመንግስት ፍላጎት ብሎ ህዝቡ ይወዛገባል። በዚህ ሰዓት በህዝቡና በመንግስት መካከል ኮሚኒኬሽን ብሬክ አረገ ማለት ነው እና መንግስትና ህዝብ ደግሞ የሚገናኝበት ወይ የሚግባባበት መንገድ ድልድዩ ከተሰበረ መንግስትና ህዝብ የተለያየ ሆነ ማለት ነው። ያኔ የዘፈቀደ ህይወት ነው መኖር የምትጨምረው። የዘፈቀደ ህይወት ስትኖር ደግሞ ስርዓት ስለሌለ ምንድን ነው የሚፈጠረው? ኮንፍሊክት ነው የሚፈጠረው። ሁሉም ሰው የራሱ ህግ ይሆናል ማለት ነው። ሁሉም ሰው በራሱ መንግስት ይሆናል ማለት ነው። በዚህ ምክንያት ላይ ናየው አይነት ቀውስ እያየናለን ለማለት ፈልጌ ነው። አቶ ሙልጌታ ለዚህ ሀሳብ ወለድ መጽሐፍ መነሻ ወደ ሆነ ጉዳይ ገፋ አድርገን ብንዘልቅ ህግን ዳኛ ፊት ማቅረብ በእርግጥ ትልቅ ነገር ይመስለኛል። ትልቅ ጉዳይ ነው። ከራስህ ህይወት ልምድ ጋር ለማዛመድ የህግ ትምህርት ተከታትለ በዚህ በዩናይትድ ስቴትስ በኢሚግሬሽን የጥብቅና ሙያ አገልግልሃል። ወደ ኢትዮጵያ ተመልሰ በአዲስ አበባ ዩኒቨርስቲ ህገ መንግስትና የመገናኛ ብዙሀን ህግ አስተምረሃል። ይህን መጽሐፍ ለመድረስ ያበቃ ምንድን ነው የሚለውን አንድ እርምጃ ገፋ ብናደርግ በመጽሐፍ የተካተቱትን ጭብጦችና ገጸ ባህሪያት በመሳሉ ረገድ እነኚህ የቀደሙ ተሞክሮዎች ድርሻ እንደሚኖራቸው መገመት ይቻላል። አዎ፣ እኔ ብዙ ጊዜ የህገ መንግስት ፍልስፍና ይስበኛል። እዛ ላይ ነው ብዙ ትኩረት የማደርገው ይህ ነው የማጠፋው እዛ ላይ ነው። ህገ መንግስት በጣም ነው ፋሽኔት የሚያደርገኝ። ኢትዮጵያ የህገ መንግስትም አነባዋለሁ ማጥንቸዋለሁ። አሁንም እያጠናወት ነው ያው መጨረሻ ያለው ከሌሎች ሀገሮች ህገ መንግስቶች ጋር ታወዳድረዋለህ። ዝም ብለው እንደ ፊክሽን ነው የማነበው። በጣም ነው የምወደው የህገ መንግስት ትምህርት እና የኢትዮጵያ ህገ መንግስት ያወቃቸው መብቶች አሉ። በተራ ቋንቋ ስታወራው ማለት የኢትዮጵያ ህገ መንግስት ዋና ዓላማው የመንግስትን ስልጣን ለመገደብ ተብሎ ነው ግን የተሰራው። አሁን ይሄ በጣም በጣም በጣም የሚገርም ጽንሰ ሀሳብ ነው የመንግስትን ስልጣን መገደብ፣ ፍልስፍናው በጣም የሚገርም መንግስት የሰው መሳሪያ ነው መንግስት የህዝብ ተቀጣሪ ነው፣ ህዝብ አለቃ ነው፣ መንግስት አሽከር ነው የሚሉ ነገሮች ከሀገራችን ህይወት ጋር ስታስተያያቸው አለመሳካቸው ይሄ ጽንሰ ሀሳብ ራሱ አሁን የምትላቸውን ነገሮች ለሚከታተሉ አብዛኛው አድማጭ ባዕድ ይመስለኛል። ዜጎች ከመንግስቱ በላይ ስልጣን እንዳላቸው ገድበው የሰጡትና እንግዲህ ዲሞክራሲያዊ በሆነ ስርዓት ነው እያወራን ያለ ነው ገድበው የሰጡትን ስልጣን ሊነሱ መቻላቸው፣ ስልጣኑ ህዝብ እጅ መሆኑ በጽንሰ ሀሳብ ደረጃ እንኳን ለመረዳት ሩቅ ይመስለኛል። በስፋት በምናያቸው ሁኔታዎች ውስጥ ለመንግስት ያለን ሀሳብ ወይም አስተያየት ከግምት ካስገባን፣ ሌላ ቀርቶ ህግ ትምህርት ቤት ማለት ነው፣ ክፍል ውስጥ ገብተ ነገ የህግ ባለሙያ የሚሆኑ ተማሪዎችን ስታስተምር ኢትዮጵያ ህገ መንግስት እንደዚህ ነው የሚለው ብለህ ስትናገር ተማሪዎች ሳይቀር ይስቁባል። ለምሳሌ ፖሊስ ያለ ፍርድ ቤት ትዕዛዝ ቤታችሁ መጥቶ ሊይዛቸው አይችልም ብለህ ስታወራ በቃ ተማሪዎች ይስቁባል። ምን የምታወራው የዚህ ሀገር ህግ ነው ወይስ የሌላ ሀገር ህግ ነው አይነት ነው። ምን ማለት ነው? ህጋችንና ህይወታችን አይገናኝም፣ ባይዘ አይገናኝም። ምክንያቱ በኢትዮጵያ ስታወር ፖሊሶች በየቤቱ እንደፈለጋቸው ገብተው ይፈትሻል ያለ ምንም የፍርድ ቤት ትዕዛዝ ማለት ፍርድ ቤት ትእዛዝ አላቸው ቤትም ለመበርበርና ዋራንት አላቸው ብለሽ ስትጠይቅ ይስኩባ ይሄ በየ ጊዜ የሚሆን ነገር ነው። ሰው ተይዞ ፍርድ ቤት ሳይቀርብ ለረዥም ጊዜ አስር ቤት ይቆያል እኮ ምነው፣ በሚዲያ የምትዘግቡት ነገር ነው። ምን ከመሆን በጣም ከመብዛቱ የተነሳ ህጉ እንደዛ ነው ነው፣ ህጉ ምንድን ነው የሚለው የሚለው ጥያቄ ራሱ እየቀረ ነው። እና እኔ አስቸግረው፣ በዚህ ደረጃ እየሆነ ያለው ለምንድን ነው እየሆነ ያለው እየሳስ ሆነ ያለት እርግጠኛ ስለሆነ ነው። ዜናዋቸው መቶ በመቶ በራስ ሀሳብ የምትተማመን ከሆነ ግን የሀሳብ ልዩነት ብሎ ወሬ የለም አንድ ሀሳብ ብቻ ነው ያለ እና ይሄ ነው እንግዲህ። ይህን ለማሳየት ነው እኔም ሞክረው። ሁለቱ ወገኖች ምስ የሚያደርጉት ነገር አለ። ለጥርጣሬ ቦታ ቢሰጡ ልሳሳት ይችላሉ። ልትሳሳት ተብሎ ሲጠየቁ እውነት ልሳሳት ይችላል እንዴ ለሚለው ጥያቄ ቦታ ቢሰጡ ሆነ ተሳሳት ኩት ያለ ከተሳሳት ደግሞ አሁን በሙሉ ልብ እያረኩት ያለሁት ነገር አደጋ ሊፈጥር ይችላል። ውሎ አድሮ እንግዲህ ሲሻል ሀሳብ ይወጣ ሆነ የሚል ነገር እንዲመጣ ነው። እንግዲህ እኔ የምፈልገው ወይም እንደ ሀሳብ የማቀርበው ይሄ ነው። እንግዲህ የዚህ መጽሐፍ ጥረት የማስበው ጠበቅ ካለውና ረቀቅም ካለው የህግ ፍልስፍናና በህጉ ከተቀመጡት ጽንሰ ሀሳቦች ወደ ገራ ገር ወደ ስነ ጽሁፋዊ ጉዳዮች ደግሞ ልመልስህ። በመጽሐፍህ ይበልጡን የህግ ጉዳይም ስለሆነ የህግ አዋቂዎች፣ ጠበቆች፣ አቃቤ ህግ፣ ዳኞች፣ ህግ ምሁር፣ የህግ አስፈጻሚዎች፣ ፖሊሶች እንመለከታለን የተራ ሰዎችን ህይወት ስለሆነ በዋናነት ህግም ስለአብዛኛው እንደመሆኑ የቱን ያህል የተራ ሰዎች ህይወት ተንጸባርቆበታል? ትላለ በመጽሐፍ ለአንባቢው በትምህርታቸው የተራመዱ ናቸው ሊባሉ ይችላሉ። ዳይቨርሲቲ ሊጎድለው ይችላል። ለምሳሌ ሔዋን እዚህ መጽሐፍ ውስጥ ያለች አንዲት ገጸባሪና እንደ አብረጅ የሆነ የአዲስ አበባ ወጣት ሴት ምናልባት አይ ነው ቆንጆ ልትሆን እንችላለች፣ ግን ተራ ሴት ናት። የተለየ ችሎታ የላትም። የተለየ ሀብት ወይም ጉልበት ወይም ስልጣን ወይም ምንም ነገር የላትም። ግራጅዌት አድርጋ ከትምህርት ቤት ስራ ቦታ ያለች፣ አባቷ በጣም የታወቀ የህግ ምሁር ነው። ከዚህ ውጭ የተለየ የምትለው ነገር የላትም። እሷን የሚወድ ሌላው ደግሞ እሱም ተራ ሰው ነው። ሌላም ጓደኛቸው አንድ ተራ ፖሊስ ነው። ሶ ኖርማሊ እዚህ ሀገራችን ውስጥ በተለይ ከተማ ውስጥ ልታያቸው የሚችሉ ወጣቶች ናቸው አብዛኛዎቹ። ጠበቃውን ብትሆን ያው አንድ ተራ ጠበቃ ማለት ነው። እነዚህ ሰዎች ኦፍኮርስ ሁሉም የተማሩ ናቸው፣ ሁሉም ወጣቶች ናቸው። ኤክሴፕት አባትየው ሰው ምንድነው የህግ ጭቅጭቅ ስለሆነ የመጽሐፉ ዋና ጭብጥ በህግ ዙሪያ ላይ ያለ ነገር እንግዲህ ሁሉንም አጫወታ ችልባንመጽሐፍ የነ ስቶሪ ትምህርት አለ እሷን ብቻ ነው እንግዲህ ፕሬዘንት ማድረግ የምትችለው። በሌላ መጽሐፍ ደግሞ ሌላ ካራክተሮች ልጠይ ነው ገበሬም ሊሆን ይችላል፣ ነጋዴም ሊሆን ይችላል፣ ሊስትሮም ሊሆን ይችላል። ሶ እዚህ ጋር ግን ለዚህ ፐርፐስ ያገለግልኛል ብዬ ያሰብኳቸው ካራክተሮች እነዚህ ናቸው እና ለአንባቢው ኤሊቶች ናቸው ሊባሉ የመጠቁ ሶሳይቲ ውስጥ ሊባሉ ይችላሉ። ወይም ደግሞ አይ ደብለቅ ያለበትም ነገር አለ ወጣትም አለበት። ህፃንም አለችበት። ነገር ልክ ነው። ዳይቨርሲቲ ሊጎድለው ይችላል፣ ግን ነው ልታወራው እንደፈለግከው ታሪክ የካራክተር አይነት በምክንያት ነው። መልካም ሙሉጌታ። ነባራዊ ሁኔታዎች በዘረዘረከው መልኩ ያሉ ፈተናዎች ለዚህ መጽሐፍ መጽሐፍ ወይም ለዚህ ድርሰት መወለድ መነሻዎች መነቃቂያዎች እንደሆኑ ተረድቻለሁ። ነገር ግን ያንኑ ያህል ደግሞ የህግ ባለሙያ እንደመሆን የስነ ጽሁፍም ሰው እንደመሆን ይህን መሰል ዝንባ ምሳሌ ያለው ደራሲ አሜሪካዊ ደራሲ ነው የማስበው ቅድም እንደገለጽኩት፣ በኢትዮጵያ የስነ ጽሁፍ ታሪክ ውስጥ ብዙም ያልተለመደ በህግ ላይ ብቻ ያተኮረ ስራ በፊልም ደረጃ በተከታታይ ድራማዎች ሁለተኛ እያ የሞከርክ ነው፣ በመጽሐፍ ደረጃ ሁለተኛ ነው። እንደ ሥነ ጽሁፍ አፍቃሪ ነው ይሄን የማነሳል። በጣም በርካታ በህግ ላይ ያተኮሩ ስራዎች የጻፈ ጃን ግሪሻም የተባለ ደራሲ ፈርም ታይም ቱ አብዛኞቹም ለሲኔማ የበቁ ናቸው በጣም ተወዳጅ ስራዎችን ሰርቷል እውቅ ደራሲ ነው ምናልባት ከዛ ጋር የሚያገናኝ ነገር ልገምት ይሆን ለአንተ በዚህ መንገድ ለመግፋት ምክንያት ሆነ ይሆን አንተ ራስህም ከነህ ስራዎችህ ባለፈ በህግ ላይ ያተኮሩ ግን ሀሳብ ወለድ ስራዎችን ዘለግ ብለህ ሌሎች ስራዎችንም የመስራት እቅድ ይኖሩ ይሆን እስኪ ደግሞ ስለ እሱ አጫውተን ልክ ነው እንጂ እንግሊዝኛውን እወደዋለሁ በጣም ነው የምወደው መጽሐፍቶቹን በብዛት አንዳለው ፊልሞቹንም እንደዚሁ አይቻለሁ ናቸዋል። አሁንም የእሱ መጽሐፍ እያነበቡ ነው የትኛ ቼምበር የምል መጽሐፍ አለሁ እና ይሄ አንድ አንድ ሞት የተፈረደበት ሰው የሞት ፍርደኞች ማረሚያ ቤት ተቀምጦ ይግባኝ ይጠበቅ ነው እና የአሜሪካ የህግ ስርዓት እንዴት እንደሚሰራ ነው ያሳየ። አንድ ሰው ሞት ከተፈረደበት በኋላ ያለው ነገር ማለት ነው። እሱን እሱን አቻሊ ያውር ልክ ነህ። አንድ እሱ ነው። ሁለተኛ ሎው ኤንድ ኦርደር የሚላለ አሜሪካ ከሀያ ዓመት በላይ እየታያል የቴሌቪዥን ተከታታይ ድራማ። እሱም እንደዚሁ ወንጀል ይሰራል፣ ፖሊስ ይመጣል፣ ይመረምራል፣ ለአቃቤ ክሰጣ ለአቃቤ ክስ ያቀርባል፣ ከዛ ፍርድ ቤት ይወስናል። አይነት አብዛኛው ምርመራና ክስ ላይ ነው ሰው። እሱም ፋሲኔት ያደረገ ነበር። አሜሪካ ከምከታተላቸው አንድ እሱ ነበረ። በጣም የሚገርመው እሱ ነው። አሁን የአሜሪካ ህግና የኢትዮጵያ ህግ ተመሳሳይ ነው ብትል ሰዎች ይስቅብሃል። የኢትዮጵያ ህገ መንግስት ያስቀመጠው ነገር ብታይ ግን ከአሜሪካ ህገ መንግስት የተናነሳ አደለ። አክቹዋሊ አንዳንዶች የበለጡ ናቸው። በጣም በጣም የሚደንቅ ነገር ነው፣ በቲዮሪ ደረጃ ምክንያቱ እንዳለ ነው። የገለበት ነው ከኢንተርናሽናል ኮንቬንሽኖች ሳይቀር ወስደናል። የህገ መንግስት ውስጥ አለ ሰው በዚህ ሴንሱ ምንድን ነው የምታወራው? አሜሪካና ኢትዮጵያ የሚል ክርክር ሊቀርብ ይችላል። እውነት ለምን ህይወታችን አይገናኝም? አከስላታ ሰው ልክ እንዳልከው እነዚህ ፀሐፊዎች እና እነዚህ ፊልሞች ኢንስፓየር አድርገውኛል። በዚሁም መቀጠል ብች ደስ ይለኛል። ለምሳሌ መጽሐፍ ይወጣል፣ ከዛ ወደ ፊልም ይቀየራል። ሰው እንደዛ ነው የምንመኘው። በህግ አምላክ ሶስተኛው ሲዝን አሁን ይቀርባል በቴሌቪዥን ዩቲዩብ ላይ ያለ እሱ ይሄኛውም ህግ ሲዳኘው እንደዚሁ ኦልሬዲ ስራችንን የጨረስን ይመስለኛል። እንደዚህ በታሪክ እያዝናና በትች አለመጠን ይሄ ነገር እየተለመደ ብሄድ ይሄ ነው እንግዲህ። በቅርቡ ጊዜ ምንም ነገር ላይፈጠር ይችላል፣ ግን ይቀጥላል፣ ይቀጥላል። ብዙ የህግ ጉዳይን ያነብ አንባቢ ወይም ደግሞ በአጻጻፉም በድርሰቱም የተለየ ቦታ አላቸውና ያን የሚከታተል አንባቢ እንደሚዳብር ተስፋ አደርጋለሁ። በዚያም ረገድ የበኩልህን እያዋጣህ ነ የታረጋዊ የህግ ባለሙያ መምህር ደራሲ ዘርፈ ብዙ ባለሙያነትህ ይዞ የመጣውን ፍሬ አንባቢዎችህ ከመጽሐፍህ የሚያገኙ ይመስለኛል። በሌላ ምስል ውይይት መልሰ እንደምንገናኝ ተስፋ አድርጋለሁ። ለአሁኗ አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ።